የዛሬ ረቡ ሰኔ 26 2011 ዓ.ም ምሽት የጋቢና ቪኦኤ የዝግጅታችንን በቀጥታ ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ ጀምረናል። ከሊቢያ ዋና ከተማ ትሪፖሊ ወጣ ብሎ በሚገኘው ተጃውራ በተባለ ፍልሰተኞች በታሰሩበት ቦታ በተፈጸመ የአየር ጥቃት አርባ ሰዎች ሞተዋል፣ ሌሎች ደግሞ 80 ቆስለዋል። አብዚ ቦታ ከባቢ ሓሙሽተ ዝነ ና في <applause> ترانزيت الى نيرمان في الصومال و في بوملو የስደተኞች በታሰሩበት ቦታ የሚገኝ አንድ ኤርትራዊ ነው የሰማችሁት። እንደሚለውም በዚህ በአንደኛው የስደተኞች ጣቢያ ወደ 140 የሚሆኑ ሰዎች ነበሩ። እንዲሁም ደግሞ በአንደኛው ሶማሊያን፣ ኢትዮጵያና ኤርትራውያን ነበሩ። በነሱ በኢትዮጵያና ና በኤርትራውያኖቹ ላይ የደረሰ አደጋ የለም ነው። ዝርዝር ዘገባውን ይዘን እንመለሳለን። በሌላ በኩል የሰብአዊ መብት አያያዝን በተመለከተ በጣም ተስፋ የሚሰጥ ነገር እንዳለው ሁሉ አሳሳ ቢ ሁኔታ ስላለ መንግስት የጨቋኝ አሰራር አቅጣጫን እንዳይከተል ሁሉም በጋራ መስራት ይኖርበታል ሲሉ የአምነስቲ ኢንተርናሽናል የአፍሪካ ዳይሬክተር አቶ ነጻነት ደምሴ አሳሰቡ። በተለይ መንግስት የያዘውን የሪፎርም አጀንዳ የማሻሻል አቅጣጫን ወደኋላ ትቶ ከዚህ ቀደም የምናውን አይነት የጨቋኝ አሰራርን የዜጎችን መብት የመክፈሱ አቅጣጫን እንዳይዝ ከፍተኛ ትግል ማድረግ ይገባናል ማለት ነው። የጋቢና እሳቸውንም ይዘናል፣ አቶ ነጻነትን የጋቢና ሙዚቃ ምርጫ አለን። ፕሮግራሙን በመምራት ጽዮን ክርማ አብሬያችሁ እቆያለሁ። ዜና አጠር ላሉ አለም አቀፍ ዜናዎቻችን በድጋሚ ተመልሰን መተናል። ከሊቢያ ዋና ከተማ ትሪፖሊ ወጣ ብሎ በሚገኝ ታጃውራ በተባለ ፍልሰተኞች በታሰሩበት ቦታ በተፈጸመ የአየር ጥቃት አርባ ሰዎች ሞተዋል፣ ሌሎች አርባ ደግሞ ቆስለዋል። የተባበሩት መንግስታት ድርጅት ድርጊቱን በእጅጉ አውግዞታል። ጥቃቱ በደረሰበት እስር ቤት የሚገኙ ኤርትራውያን ስለ አደጋው ለአሜሪካ ድምጽ ሲናገሩም በአየር ድብደባው ህይወታቸውን ካጡት ውስጥ ኢትዮጵያውያንና ኤርትራውያን እንደሌሉበት ጠቁመዋል። አድማጮች ይህን ዜና ዝርዝር ወደ በኋላ ላይ ይዘን እንመለሳለን። የዩናይትድ ስቴትስ የሀገር ውስጥ ደህንነት ሚኒስትር ዋና ተቆጣጣሪ ቴክሳስ ክፍለ ግዛት በሚገኘው የፍልሰተኞች ማቆያ ቦታ አስከፊ ሁኔታ እንዳለና በአንድ ቦታ ላይ ከተያዙት ሰዎች ብዛት የተነሳ ተፋፍነው እንደሚገኙ ገልጿል። በታጠረ ቦታ ባዶ የሲሚንቶ ወለል ላይ ተጋድመው፣ ወንዶቹ መቆም ብቻ በሚችሉበት ክፍል ውስጥ ተፋፍገው፣ ፎቶግራፍ የሚያነሱትን ሰዎች ትኩረት ለመሳብ በሚመስል መልኩ አፍንጫቸውን በጭንብል የሸፈኑ ወንዶችና ሴቶች ምስል ትላንት ማክሰኞ በወጣ ዘገባ ሰፍሯል። አንድ ፎቶግራፍ አርባ ሰዎችን በሚይዝ ክፍል ውስጥ ሰማንያ ወንዶች ታጭቀውበት ያሳያል። ከነሱም አንዱ እርዱን የሚል ቃል የተጻፈበት ካርቶን መስኮት ላይ አስጠግቶት ይታያል። አንዳንድ ፍልሰተኞች መጸዳጃ ቦታ ሲሰሩ ወደ ውጭ ወጥተው ለመተንፈስ እድል ለማግኘት ሲሉ መጸዳጃ ቦታዎችን በእግር ሹራቦችና በብርድ ልብስ እንደሚጠቀጥቁ ዘገባው ጠቅሷል። የዋና ተቆጣጣሪ ዘገባ አያይዞም ንጽህናቸውን ለመጠበቅ በሚችሉበት ሁኔታ የጠበበ በመሆኑ ብዙ ፍልሰተኞች ይታማሉ፣ በሚሰጣቸው ምግብ ይታመማሉ፣ ምክንያትም ድርቀት ይዛቸዋል ይላል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የፓኪስታን ጠቅላይ ሚኒስትር ኤርማን ኮህን በአያዘው ወር ያስተናግዳሉ። ሁለቱ መሪዎች ለመጀመሪያ ጊዜ ተገናኝተው ይነጋገራሉ። የትራምፕ አስተዳደር ስለ እለቱ ባያስታውቁም ሀን በዋሽንግተን የሚያካሂዱት የአምስት ቀናት ጉብኝት እንደ አውሮፓውያን አቆጣጠር ሀምሌ ሀያ ቀን እንደሚጀምርም ታውቋል። ሁለቱ ወገኖች የዋይት ሐውስን ጉብኝት እቅዶችን በማጠናቀቅ ሂደት ላይ መሆናቸው ስማቸው እንዲጠቀስ ያልፈለጉ የፓኪስታን ባለስልጣን ለአሜሪካ ድምጽ ተናግረዋል። የሁለቱም ሀገሮች ግንኙነት ውጥረት ውስጥ ገብቶ የነበረው ፓኪስታን ከዩናይትድ ስቴትስ በቢሊዮኖች ዶላር የሚገመት ገንዘብ እርዳታ እያገኘች ሳለ ታሊባን እና ሌሎች አፍጋኒስታን ውስጥ በዩናይትድ ስቴትስ የሚመሩ የውጭ ሀገራት ወታደሮች ላይ እንዲሁም በተቀናቃኟ ህንድ ላይ ጉዳት የሚያደርሱ አማጽያንን ታስጠጋለች በሚል ክስ ምክንያት ነው። ኢስላማባድ ደግሞ ክሱን አስተባብላለች። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩ አብረን ካድማ ስንሻገር እንላችኋለን። ጋቢና ቪኦኤ ክሮስ ቦንደሪ የጽዮን ግርማ አብራሪያችኋለሁ ዛሬ ሀብታሙ ስዩም አትላንታ የስፖርት ፌስቲቫል ለመዘገብ በዛ ይገኛል። ነገና ከነገ ወዲያ ከአትላንታ የሚደርሰንን ሪፖርቶች እናደርሳችኋለን። አሁን ወደ ቀዳሚው ዘገባችን እናልፋለን። ከሊቢያ ዋና ከተማ ትሪፖሊ ወጣ ብሎ በሚገኙ ታጃውራ በተባለ ፍልሰተኞች በታሰሩበት ቦታ በተፈጸመ የአየር ጥቃት አርባ ሰዎች ሞተዋል፣ ሌሎች ሰማያ ደግሞ ቆስለዋል። የተባበሩት መንግስታት ድርጅት ድርጊቱን በእጅጉ አጉዙቷል። ጥቃቱ በደረሰበት እስር ቤት የሚገኙ ኤርትራውያን ስለ አደጋው ለአሜሪካ ድምጽ ሲናገሩም በአየር ድብደባው ህይወታቸውን ካጡት ውስጥ ኢትዮጵያውያንና ኤርትራውያን እንደሌሉበት ጠቁሟል። የተባበሩት መንግስታት ድርጅት የስደተኞች ጉዳዮች ከፍተኛ ኮሚሽነር ፊሊፖ ግራንዲ ይህንን ከአንድ መቶ ሰላሳ በላይ የሚሆኑ ስደተኞች የተጎዱበትን ጥቃት አውግዘዋል። አያይዘውም በመጀመሪያ ስደተኞችና ፍልሰተኞች ሊታሰሩ አይገባም። ጥቃቱ ከተፈጸመ በኋላ ሰላማዊ ዜጎችና ስደተኞች ላይ ያነጣጠረ መሆን የለበትም ብለዋል። አክለውም በሜዲተራኒያን ባህር በ በኩል አውሮፓ ለመግባት ሞክረው ከአደጋ እንዲተርፉ የተደረጉትን ፍልሰተኞች ወደ ሊቢያ እንደሚመልሱ እንዲመለሱም ሊገደዱ አይገባም ምክንያቱም ሊቢያ ለደህንነታቸው አስተማማኝ ሀገር አይደለችምና ሲሉ ፊሊፖ ግራንድ ያሳስበዋል። ከሊቢያ ዋና ከተማ ትሪፖሊ ወጣ ብሎ በሚገኘው ታጃውራ በተባለው ጥቃቱ በደረሰበት ቦታ የሚገኝና ከጥቃቱ የተረፈ ዛይድ የተባለ ኤርትራዊ ስለሁኔታው ለአሜሪካ ድምጽ ትግረኛ ክፍል ሲናገር ኣብዚ ቦታ ከባቢ ሓሙሽተ ሚእቲ ንቆሊና ኣብ ክልተ ሃንገራት ኢና ሕጂ ንሕና ኤርትራውያን ሱዳናውያን ሶማል ኢትዮጵያ ዘለና። በማቆያው ውስጥ አምስት መቶ ሰዎች ነበር። ሁለት አዳራሾች አሉ። የመጀመሪያው ውስጥ ኢትዮጵያውያን ኤርትራውያንና ሱዳናውያን አለን፣ በሁለተኛው ደግሞ የምዕራብ አፍሪካ ዜጎች እና የባንግላዴሽ ስደተኞች አሉ። ትናንት ማታ ዐሥራ አንድ ተኩል ላይ አጠገባችን ያለ ጋራጅ ተመታ፣ ቀጥሎ ሁለተኛው አዳራሽ ተመታ። በዚህ አዳራሽ ውስጥ አንድ መቶ አርባ የሚሆኑ ሰዎች ነበሩ። አሁን አዳራሹ ሙሉ በሙሉ ወድሟል። የዳኑት በጣም ጥቂት ሰዎች ናቸው። እኛ ከነበርንበት አዳራሽ ከአስር በላይ የሚሆኑ ሰዎች ቀላል ጉዳት ደርሶባቸዋል። ትናንት ማታ በተፈጸሙት ሁለት የአየር ድብደባዎች ህይወታቸው ካለፈ አርባ ሰዎች በተጨማሪ ሰማኒያ ሰዎች መቁሰላቸውን የሊቢያ ጤና ጥበቃ ባለስልጣኖች ተናግረዋል። ዛሄድም ይህንኑ ያረጋግጣል እዚህ ከተባበሩት መንግስታት ድርጅት የስደተኞች ጉዳዮች ከፍተኛ ኮሚሽነር ዩኤንኤችሲአርና ከዓለም አቀፍ የፍልሰት ድርጅት አይኦኤም መጥተው ነበር፣ አነጋግረውን ሄደዋል። እስካሁን ግን ምንም የተደረገልን ነገር የለም። ይሄ ደግሞ የመጀመሪያው ጥቃት አይደለም። በአካባቢያችን በተደጋጋሚ ሲያጋጥም የቆየ ነው። ከዚህ ቦታ እንድንለቅም ተወስኖ ነበር ግን ይኸው እስካሁን እዚሁ ነን። አድማጮች፣ የዚህን ዜና ሙሉ ዝርዝር ከምሽቱ ሶስት ሰዓት በሚኖረን መደበኛ ፕሮግራማችን ይዘን እንመለሳለን። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችን ነው። ወደ ተከታዩ ዘገባችን እናልፋለን። ተከታዩ ዘገባችን ደግሞ ወደ ሀዋሳ ነው የሚወስደን። በሀዋሳ በወንጀል ድርጊት የተጠረጠሩ በዛ ያሉ ሰዎች በቁጥጥር ስር ውለዋል ይለናል ዘጋቢያችን ዮናታን ዘብዲዎስ። በኦሮሚያ ክልል የምዕራብ ጉጅ ዞን አስተዳደር አሰርኩ ያላቸው ከ260 በላይ ግለሰቦች ባለፉት ሁለት ዓመታት የጌዲዮ ብሔር የቡርጅና የኮሬ ተወላጆችን ከዞኑ አፈናቅሏል፣ ኢሰብአዊ ወንጀልም ፈጽመውባቸዋል ብሎ የጠረጠራቸውን ነው። 222 ተጠርጣሪዎች በመጀመሪያው ዙር የታሰሩ ሲሆን 40 የሚሆኑ ግለሰቦች ደግሞ በዚህ ሳምንት እስከ ትላንትናው ቀን ድረስ የተያዙ ናቸው ብሏል የዞኑ ዋና አስተዳዳሪ አቶ አበራቡ ነው። 89 ወንጀለኞችም የተፈረደባቸው መሆኑን አስተዳዳሪው አስታውቋል። ይሁን እንጂ ዝርዝር የፍርድ ሁኔታ አልተገለጸም። የህግ በላይነት ከማስከበር አኳያት ዘሰራ ነበር። መርማሪ ቡድን ፖሊስም በማደራጀት በርካታ ተጠርጣሪዎች ተይዟል። ወደ ሰማና ዘጠኝ የተፈረደባቸው አሉ። ሌሎች በቀጠሮ ላይ ናቸው። ሌሎች ደግሞ ኢንቨስቲጌሽን እየተካሄደባቸው ነው። ቦታቸው ያልተለዩ አሉ። አድራሻቸው ነው ያላገኘናቸው አሉ። እነሱም ደግሞ ተፈልጎ ላይ ይቀርባል። አንድም በዚህ ውስጥ የተፋተፈ ተጠርጣሪ አንድም አይቀርም። የህግ በላይነት ከማስከበር አኳያ የመጀመሪያ ሁኔታችን ስለሆነ አንድም ሳይቀር ለህግ እናቀርባለን። ከዚህ ጋር በተያያዘ አቶ አበራ ቡኖ እንዳሉት የዞኑ መንግስት የህግ የበላይነትን ለማስከበር ከሚያደርገው ከፍተኛ ጥረት በተጨማሪ ዜጎችን መልሶ የማቋቋም ስራ በተቀናጀ ሁኔታ እየተከናወን መሆኑንም ለቪኦኤ በስልክ ገልጸዋል። ይሁን እንጂ መልሶ በማቋቋም ሂደት ውስጥ አንዳንድ ውስንነቶችና የግብርና አቅርቦት ችግር እንደገጠማቸውም አልሸሸጉም። ይህንን ለማስተካከልም የተቀናጀ ተግባር መጀመሩም ተናግሯል። ይህን ስራ ሰዎቻችን ህብረተሰቡ ሰላም ፈላጊ በመሆኑ አጠቃላይውም በጉጂ በኩልም በገዶ በኩልም የተፈናቀሉ መቶ በመቶ ወደ ቀየው ገብቶ አሁን በመልሶ ማቋቋም ስራ ላይ ነው። ተለምደናል ነው በጉጂ በኩልም አማሮ ኮሬ በኩልም ግጭት ነበረ። ከዚህ በፊት መንገድ ሁሉ ተዘጋግቶ ነበር። ሰላም አውርደን ህዝቡ አንድ ላይ መጥቶ አሁን ገበያዬ፣ ተግባያየ፣ መንገድ፣ ትራንስፖርት ተከፍቶ ወደ ኖርማላይዜሽን እየተመለሱ ያለበት ሁለት ሰዎቹ ወደ እርሻቸው ወደ ስራቸው እንዲገቡ አንዳንድ ውስንነቶች አሉ ተብሎ ይነሳሉ እና እነሱን እስከ ማስተካከል አኳያ ምን ያህል ርቀት እየሄዳችሁ ነው? አቶ አበራ አሁን አጠቃላይ ወደ ሰዎች ወደ ቀያቸው ከገቡ በኋላ አንዳንድ ውስንነቶች ነበሩ። በተለይ ከመኖሪያ ቤትም ጋር ተያይዞ ከእርሻ መሳሪያ ጋርም ተያይዞ

ቀደም ብለው በቡርጂ አካባቢና አማሮ አካባቢ ያለውን ነገር አንስተው ልኝ ነበረ። እውነት ነው። እርቅ ወርዶ ሁለቱ ሕዝቦች መገባየትም አብሮ መዋልም ጀምሯል ብሎኛል እና ነገር ግን ከእርቁ በኋላ አንዳንድ ቲንኩሳቦች ነበሩ በሁሉም በኩል። እሱንስ የማጽዳት ስራ ከምን ደረሰ አቶ አበራ? ፈተናውን ከታጠቀ ኃይል የማጽዳቱ ስራ ተጠናክሮ መቀጠሉን ተናግረው፣ አልፎ አልፎ ትንኮሳዎች መኖራቸውን ነገር ግን የማይዘልቁ ከንቱ ድካም መሆናቸውም ገልጸዋል። ከምዕራብና ከምስራቅ ጉጂ ዞን ግማሽ ሚሊዮን የሚሆን የገዲዮ ብሔር አባላት ከ23000 በላይ የሚሆኑ የኮሬና 4ሺ የሚደርሱ የቡርጂ ብሔረሰብ ተወላጆች ባለፉት ሁለትና ሶስት ዓመታት መፈናቀላቸው የሚታወስ ሲሆን መንግስት አደረግኩ በሚለው ከፍተኛ ርብርብ የገዲዮ ተፈናቃዮች ሙሉ በሙሉ ወደ ቀያቸው መመለሱን ቪኦኤ ዘግቦ ነበር። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳ። ናታንን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ተከታዩ ዘገባችንም እንዲ ወደ ሊቢያና ስደት ጋር የተያያዘ ጉዳይ ነው። ባሳለፍነው ቅዳሜ እንደ አውሮፓውያን አቆጣጠር ሰኔ ሀያ ዘጠኝ ሁለት ሺ አስራ ዘጠኝ ዓመተ ምሕረት የኔዘርላንድ ባንዲራን የሰቀለችው የጀርመን ምግባረ ሰናይ ድርጅት መርከብ አርባ አፍሪካውያን ስደተኞችን ይዛ በጣሊያን ላምዱሳ ወደብ ላይ አርፋለች። በዚያም የመርከቧ ካፒቴን ያለ ፈቃድ በመቋሟ አስራለች። ሳቢና ካስቴል ፍራንኮ ከሮም ያጠናቀረችውን የድንገረመው አጠር አድርጋ ታቀርበዋለች። የጣሊያን ፖሊሶች ባለፈው ቅዳሜ እንደ ኤሮፓውያን አቆጣጠር ሰኔ 29 2019 ዓ ም የኔዘርላንድ ባንዲራ ያለባትን ጀልባ ካፒቴን አስረዋል። ካፒቴን ካሮል ራኬት ጀርመናዊ ስትሆን በላምዱሳ ወደብ ላይ ጀልባዋን ያለ ፍቃድ በማሳረፏ ሪ የታሰረችው። ራኬት በጀልባዋ ላይ የነበሩ ስደተኞች የነበሩበት ሁኔታ አስጨናቂ ስለነበር ራሳቸውን እንዳይጎዱ በማለትና ና ምርጫ በማጣት እንዳደረገችው ተናግራለች። ጀልባዋ እንደ ኤሮፓያን አቆጣጠር ሰኔ አስራ ሁለት ቀን ከሊቢያ ሀምሳ ሶስት ስደተኞችን ይዛን የተነሳችው። የጣሊያን ባለስልጣናትም ጀልባዋ ከሊቢያ ከተነሳችበት ቀን ጀምሮ በማናቸውም የጣሊያን ወደቦች ላይ ማረፍ እንደማትችል መከልከላቸውን አሳውቀዋል። የሀገር ውስጥ ጉዳዮች ሚኒስቴር ማቴዎ ሳልቪኒ አቋማቸውን ግልጽ በሆነ ሁኔታ እንዲህ በማለት ነው ያስቀመጡት። የጣሊያንን ህግ የማያከብር ማንኛውም ሕገ ወጥ ሰው፣ ይችን የውጭ ግብረሰና የድርጅት ጀልባንም ሚጨምራል፣ መታሰር አለበት። የዚህ ጀልባ መያዝም በሜዲትራኒያን ባህር ላይ ወደ ተለያዩ የአውሮፓ አገሮች ስደተኞችን ማከፋፈል ለማስቆም የተደረገ ነው። ቅዳሜ ዕለት ጠዋት ጀልባ ወደቡ ላይ ስታርፍ ከሊቢያ እስራትና ስቃይ ያመለጡ አርባ አፍሪካዊ ስደተኞችን ይዛ ነበር። ምንም እንኳን የጣሊያን ጠቅላይ ሚኒስትር ጁሴፔ ኮንቴ ና የአውሮፓ ህብረት አባል ሀገራት በጃፓን ኦሳካ ላይ በነበራቸው የቡድን ሀያ ዓለም አቀፍ ጉባኤ ላይ ስደተኞችን ለመቀበል ዝግጁ ነን ቢሉም እስካሁን ድረስ ግን የእነዚህ ስደተኞች ዕጣ ፈንታ አልታወቀም። ኤደንን እናመሰግናለን። ተከታዩ ዘገባችን ሳይንስ ይሆናል። ሳይንስ በደቂቃ በእንግሊዝ የሚገኘው የኖቲንግሃም ዩኒቨርሲቲ ተመራማሪዎች ቡና መጠጣት ውፍረትን ለመቀነስ ለሚደረግ ጥረት ውጤታማ መሳሪያ ሊሆን ይችላል ብለዋል በሰውነታችን ውስጥ ሁለት አይነት የስብ ክምችቶች አሉ የመጀመሪያው ነጭ ወይንም ጎጂ የሚባለው የስብ አይነት ሲሆን ሁለተኛው ደግሞ ቡናማ ወይንም ጠቃሚ ስብ የሚባለው ነው ቡናማ ስብ በሰውነታችን ውስጥ ያለ ነጭ ስብና ስኳርን በማብላላት ሙቀትን ይፈጥራል ካሎሪን ያቃጥላል አጥኚዎች አንድ ስኒ ቡና ፉት ማለት ቡናማ ስብ ተጨማሪ ነጭ ስብና ካሎሪን እንዲያቃጥል ያነቃቃል ይረዳል ብለዋል። የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን ነው የምናልፈው። በትላንትናው እለት ጀምረነው የነበረው ዘገባ ነው። የሚቀጥለው የሰብአዊ መብት አያያዝን በተመለከተ በጣም ተስፋ የሚሰጥ ነገር እንዳለ ሁሉ አሳሳቢ ሁኔታ ስላለ መንግስት የጨቋኝ አሰራር አቅጣጫን እንዳይከተል ሁሉ በጋራ መስራት ይኖርበታል ሲሉ አምነስቲ ኢንተርናሽናል የአፍሪካ ዳይሬክተር አቶ ነፃነት ደምስ ሲያሳሰቡ በትላንትናው እለት ስለ ለኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር ሆነው የተሸሙትን ዶክተር ዳንኤል በቀለን በተመለከተ አስተያየት የተጠየቁት አቶ ነጻነት ደምሴ ዳንኤል ከማንም ሰው በተሻለ ይህንን ኃላፊነቱን ይወጣል ብዬ አምናለሁ ብለዋል። ትላንት ክፍል ሁለት አንድን አሰምተናችሁ ነበር። ክፍል ሁለት ይቀጥላል። አቶ ነጻነት ደምሴ በላይ አሁን የአምነስቲ ኢንተርናሽናል የአፍሪካ ዳይሬክተር ናቸው። እርሳቸውም ቀደም ሲል ኢትዮጵያ ውስጥ ከመስራቾቹ አንዱ በሆኑበት ኦርጋናይዜሽን ሶሻል ጀስቲስ ኢንኢትዮጵያ በተባለው ሲቪል ማህበረሰብ ውስጥ በስራ አስኪያጅነት ሲያገለግሉ ቆይተዋል። በምርጫ 97 ወቅት ለእስር ተዳርገው ነበር። ለአዲሱ የሰብአዊ መብት ኮሚሽን ዋና ኮሚሽነር ዶክተር ዳንኤል የቅርብ ሰው ናቸውና በሹመቱ ላይ አስተያየታቸውን እንዲሰጡኝ ወደሚገኙበት ደቡብ አፍሪካ ደውዬ በስልክ ጠይቄያቸው ነበር። ጥሩሽ፣ ያመሰግናለሁ መጀመሪያ። መቼም ያው ዳንኤል ወዳጄ ነው፣ ወንድሜ ነው፣ እናም የትግል ጓዴ ነው። ረጅም ጊዜ አብረን ሰርተናል፣ እንዳልሽው ቤተሰቦች ነን። እናም ይህንን ቀን መቼም ለእኔም፣ ለዳንኤልም፣ ለቤተሰቦቻችንም፣ ለአገሪቷም እንደው ትልቅ ታሪካዊ ቀን ብለን ነው የምናውቀው። መቼም ከቃሊቲ ጀምሮ እስካሁን የመጣንበትን ጉዞ ስናየው በተወሰነ መልኩ ለማመን የሚያስቸግል ሁኔታ ውስጥ ያለ ነው ማለት ነው። እና በጣም ደስ ብሎናል፣ ኮርተናል፣ ተስፋም እያደረግን ነው ያለ ነው። ዳንኤል ያው እንደምታውቂው ለረጅም ጊዜ በሰብአዊ መብት ጉዳዮች ላይ ሲሰራ ሲታገሉ የነበረ ወዳጃችን ነው። ሂውማን ራይትስ ዋች የአፍሪካን ዳይሬክተር ሆኖ ለረጅም ጊዜ አገልግሏል። እኔም እዚህ አምነስቲ ኢንተርናሽናል የአፍሪካ ዳይሬክተር ሆኜ ስሰራም ለተወሰነ ጊዜም ዳንኤልን ሲኒየር አድቫይዘር እንዲሆን ወደ አምነስቲ አምጥተ ነው ለረጅም ጊዜም ሲያገለግለን ሲሰራ የነበረ ወዳጃችን ነው። በኢትዮጵያም ያው እንደምታስታውሱት በዘጠና ሰባት እጫ ጊዜ ከፍተኛ ሳክሪፋይስ የከፈለ የታገለ ወዳጃችን ነው። ለኢትዮጵያም ሰብአዊ መብት ጉዳይ በእውነቱ ከሆነ በአብዛኛውን የፕሮፌሽናል ህይወቱን ሳክሪፋይስ ያደረገ ሻይ ወዳጃችን ነው እና ደስ ብሎናል ሁላችን ነው። አሁን እርስዎም እንደጠቀሱት ሁለታችሁም የሰው ልጆች መብት መከበርን በተመለከተ ድምጻችሁን ከፍ አድርጋችሁ ስትጮሁ ስታሰሙ የነበራችሁ ናችሁ። በሀገር ውስጥም በዓለም አቀፍም ደረጃ የሰብአዊ መብት ተጽሷል ሲባል በዋናነት በመጀመሪያ መንግስትና የመንግስት የጸጥታ ሀይሎች ይወስዱታል የተባለውን የሰብአዊ መብት ጥሰት ነው የምትቃወሙትና አሁን ዶክተር ዳንኤል ከተሾሙበት ቦታ አንጻር ይህንን የሰብአዊ መብት ጥሰትን በማጋለጥ ወደ አደባባይ በማውጣት እና ደግሞ የሰው ልጆች መብት እንዲሻሻል በማድረግ በኩል ሊሰሩ ወይም አስተዋጽኦ ሊያበረክቱ የሚችሉበት ነጻነት ይኖራቸዋል ብለው ያስባሉ? ምንም ጥያቄ የለኝም። ዳንኤል እንደዚህ አይነት ነጻነት እንደሌለው አሹራንስ ባይሰጠው ኖሮ ይህን አይነት ሪስፖንሲቢሊቲ አይቀበለውም። ዳንኤል ማቀው ያለምንም ፍረቻ፣ ያለምንም ስጋት፣ ያለምንም ተጽዕኖ ሀሳቡን የሚናገር እውነታውን የሚያወጣ የሚታገል ግለሰብ ነው። ፓርላማውም ይሄንን አምኖ በመሾሙም ትልቅ ነገር ነው። እናም ያው ዳኔሌን ስራ ስም የሚያደርገው መቼም ኢትዮጵያ በጣም ፈታኝ ሁኔታ ውስጥ እንዳለ ባለችበት ወቅት ነው። እንደሰማነው እንደምናየውን፣ በተለይ ካለፈው ሳምንት ጀምሮ በተፈጠረው አሳዛኝ ክስነት የተነሳ ብዙ እርምጃዎች በመንግስት እየተወሰዱ ነው ያሉት። አንዳንዶቹ እርምጃዎቹም በእውነቱ ከሆነ ምን ያህል ህግን የተከተሉ ነው፣ ምን ያህል የዜጋዎችን መብት የሚጠብቁ ናቸው የሚለው ብዙ ጥያቄዎች ይነሳሉ፣ መነሳትም አለባቸው። ይሄንን ጉዳዮች አጣርቶ መንግስትን ሲያጠፋ አግባብ አይደለም፣ መንግስትም ለህጉ ተገዥ እንዲሆን መጠየቅ የዳንኤል ትልቁ ቻሌንጅ ነው የሚሆነው እና ዳንኤል ከማንም ሰው በተሻለ ይህንን ኃላፊነት የሚወጣ ግለሰብ ነው ብዬ ነው ማምነው። እናም በቀላሉም የሚያየውስ ኃላፊነት አይደለም ም እርግጠኛ ነኝ መቼም ይህን ድምፅ እንደሚያሰማ ሙሉ በሙሉ እርግጠኛ ነኝ። የኢትዮጵያ ሰ የሰብአዊ መብት ሁኔታ ቅድም ጠቀስ አድርገውት ነበር። አሁን ያለው ጊዜ በጣም ከባድ ጊዜ ነው። መንግስትም እየወሰዳቸው ያላቸውን እርምጃዎች በተመለከተ ጠቅሰውታል እና እርስም እንደ አንድ የሰብአዊ መብት ተሟጋች ባለሙያ አሁን ያለውን ነገር እንዴት ይገመግሙታል? አሁን ያለውን በኢትዮጵያ ያለውን ሁኔታ? ሰው ኢትዮጵያ በእውነቱ ከሆነ በጣም ፈታኝ ሁኔታ ውስጥ ነው ያለችው። በአንድ መልኩ የጠቅላይ ሚኒስትር አብይ ስልጣን ከተረከቡ በኋላ የማይታመኑ ያልታሰቡ ለውጦችን እያየን ያለ ነው። ከዚህ ቀደም የዜጎችን መብት ለመክፈፍ መጠቀሚያ የነበሩ ጨቋኝ ሕጎች በመሻሻል ላይ ነበሩ ያሉት። ብዙ የመንግስት ተቋማት ፍርድ ቤትን፣ የፍትህ ተቋማት የተመሳሰሉ ሁሉ የለውጥ አቅጣጫ እያያዙ እያስተካከሉ ነው ያሉት። መንግስትም ከዚህ ቀደም ያለ አግባብ የታሰሩ ሰዎችን ዜጎችን ከእስር ቤት ለቋል። ጥሩ አቅጣጫ እየተያዘ እንደነበረ ምንም ጥያቄ የለው። በዛው ልኩ ደግሞ በተለይ ባለፈው ሳምንት እንዳየ ነው። እናም ከዚህ ቀድም በፊትም እንዳየ ናቸው በመንግስት የሚወሰዱ አንዳንድ እርምጃዎች በእውነቱ ከሆነ የዜጎችን መብት የሚጥሱ አቅጣጫዎች እንዳሉ ምንም ጥያቄ ውስጥ የለውም። እነዚህ ሁኔታዎች ከብዙ አቅጣጫ የሚመነጩ ይመስላሉ። አንድ በዋናነት የጸጥታ ኃይሎች የሚወስዱት እርምጃ ሰዎች ታስረው ፍርድ ቤት የሚቀርቡበት አካሄድ ሙሉ በሙሉ በብዙ አቅጣጫዎች ችግሮች አሉ፣ ምንም ጥያቄ የለውም። እነዛ መስተካከል አለባቸው። ስለዚህ በጣም ተስፋ የሚሰጡ ሁኔታ አቅጣጫ አለ። በዛው ልኩ ደግሞ በጣም የሚያሳስብ አቅጣጫ አለ እና በዚህ ፈታኝ ወቅት ላይ በተለይ መንግስት የያዘውን የሪፎርም አጀንዳ የማሻሻል አቅጣጫን ወደ ኋላ ትቶ ከዚህ ቀደም የምናውን አይነት የጨቋኝ አሰራርን የዜጎችን መብት የመክፈፍ አቅጣጫን እንዳይዝ ከፍተኛ ትግል ማድረግ ይገባናል ማለት ነው። እንደ ዜጎች እንደ ተቋማት ሁላችንም ተረባርበን መንግስት ሲያጠፋ ይህ አግባብነት የለውም የዜጎች መብት ሲገፈፍ ይሄ በፍጹም ተገቢ አይደለም ብለን መናገርም መጮህም አለብን። እናም ያን አሁንም እኛም እያሳሰበን ያለ ነው። እንደ አምነስቲ ኢንተርናሽናልም እንደ ዜጎችም እየጮክን ያለ ነው። ይህንን ነው ለማሳየት ነው መንግስት ዋናው ኃላፊነቱ የዜጎችን መብት ጠብቆ ሀገር ማስተዳደር ነው። ከዛ ውጭ ምንም አቅጣጫ ሊያሰምር አይችልም። እናም መማርም ያለብንም ከዚህ በፊትም እዚህ ደረጃ ያደረሰንም ለረጅም ዓመታት የነበረው የጭቆና የዜጎች መብት መገፈፍ ሁኔታ ነው እና እዛ ሁኔታ ውስጥ ያለ ነው ብዬ የማስበው በእውነት ከሆነ ዊር በጣም በጣም አስፈታኝ ሁኔታ ውስጥ ያለ ነው። ያንን የሚያስተካክል አቅጣጫ ከአሁኑ መወሰድ መጀመር አለበት። አለበለዚያ ወደ ነበርንበት ቦታ ልንመለስ እንችላለን ብዬ ነው የማስበው። የህዝብ ተወካዮች ምክር ቤት ከቀረቡለት ሰማኒያ ስምንት እጩዎች ውስጥ ዶክተር ዳንኤል በቀለ ባላቸው የትምህርት ዝግጅትና የስራ ልምድ የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር ሆነው እንዲሾሙ ማጽደቁ ታውቋል። ዶክተር ዳንኤል በቀለ ከዛሬ ጀምሮ የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር በመሆን ሲያገለግሉ የቆዩትን ዶክተር አዲሱ ገብረ እግዚአብሔርን ተክተዋቸዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ዛሬ እንግዲህ በመግቢያው እንዳስተዋወኩት ባልደረባ ሀብታሙ ስዩም ወደ አትላንታ በመሆኑ ብቻዬን ነው ፕሮግራሙን እየመራው የሚገኘው። ተከታዩ ዘገባችን ወደ አትላንታ ነው የሚወስደን። ዘጋቢያችን አዲሱ አበበም በአትላንታ ይገኛል። በሰሜን አሜሪካ የኢትዮጵያውያንና የስፖርት ባህል ፌዴሬሽን ስራ አስኪያጅን አነጋግሯል። አቶ አብይ ኑሩልኝ። የሰሜን አሜሪካ ኢትዮጵያውያን የስፖርትና የባህል ፌዴሬሽን ፕሬዚዳንት፣ በቅድሚያ እንኳን ለሰላሳ ስድስተኛው ዓመት በዓል አደረሰህ። የዘንድሮውን በዓል የዘንድሮውን ዝግጅት እንዴት ታየዋለህ? ገና ግማሽ መንገድ ነው የተሄደው። እርግጥ አቶ አዲሱና በመላው መላው የቪኦኤ አድማጮች እንኳን አብሮ አደረሰን ለሰላሳ ስድስተኛው አመት። አመሰግናለሁ ወደ ስቱዲዮ ስለተጋበዝኩኝ። የዚህ አመት ዝግጅት በጣም ደስ በሚል ሁኔታ ነበር የተከፈተው። በአንጋፋነታችን በብዙ ሰዎች ተከበን ሰላሳ ሁለቱም ሲሙ በደንብ ተደራጅተው መጥተው በደመቀ ሁኔታ አሳልፈናል ከመንግስትም ከዚህ ከከተማው ተወካዮችም የክብር እንግዶች የጠራ ናቸው፣ ተገኝተው ደመቅ ብሎ ነው የተከፈተው። በዛው ደግሞ እንዳየኸው በአትላንታ ዙሪያ ያለ የአንደኛ ደረጃ ተማሪዎች ማርቺንግ ባንድ ለወራት ሲያጠኑ የነበረውን የቴዲ አክሮ ሙዚቃ እያሰሙ ነው የተከፈተ የነበረው። እንደዚሁም ደግሞ በተጨማሪ ከዋሽንግተን ዲሲ ከሚገኘው የኢትዮጵያ ኤምባሲ አምባሳደር ፍጹም አረጋ ባሉበት ተከፈተ። እሳቸውም ንግግር አድርገው ነበር። በዚህ መልኩ ነው የመክፈቻ ስነስርዓት የተደረገው። በጣም ደስ ሲል ነበረ። የአምባሳደሩ ጉዳይ ብታነሳ በፌዴሬሽኑ የሰላሳ ስድስት ዓመት ታሪክ አንድ በአሜሪካ ተቀማጭ የሆነ የኢትዮጵያ አምባሳደር በበዓሉ ላይ ሲገኝ የመጀመሪያ ነው እና በእውነቱ በጣም ትልቅ ድምቀት ሰጥቷል ብዬ አስባለሁ። መጀመሪያ እንደውም በኢንፎርሜሽን ደረጃ የሰማነው ጠቅላይ ሚኒስትር አብይ ይመጣሉ ነበረ ከዛ ምሳቸው ሳይሆን ፔንታጎን ቀርቶ ምክትል ጠቅላይ ሚኒስትሩም ታጭሎ ነበረ። እሳቸውም በተለያየ ምክንያት ወደ ሀገር ቤት መመለስ ስለነበረባቸው አሜሪካ መጥተው በማግስቱ ተመለሱ ይባላል እና አምባሳደር ፍጹም ላይ ነገሩ የቆመ በዚህ ይመስለኛል። እና እውነት ነው። አሁን ይሄ እስካሁን ያልኩት ሂደት አቶ አዲሱ ትክክል ነው። ይሄ የዘረዘርካቸው ነጥቦች በሙሉ ትክክል ናቸው። እኛም ስንዘጋጅ የነበረው ከአቶ ደመቀ መኮንን በተጨማሪ እንደዚሁ ሶስት ወይም አራት የሚሆኑ ከሌላው ክፍለ ሀገር ተወክለው የመጡ ሰዎች ጋር እንደሚጎበኙን እና የቅዳሜው ስብሰባችንም ላይ እንደሚገኙ የመክፈቻ ንግግር ለማድረግም እንደተዘጋጁ ይሄ ሁሉ ትክክል ነው። የመክፈቻው ቀን በነበረበት እሁድ ጠዋት እዚህ አንድ አፍሪካን አሜሪካን ቸርች ዳውንታውን ያለ እዛ ሄደን በማርቲን ሉተር ኪንግ ሴንተር ከአምባሳደር ፍጹም አረጋ ጋር በኢ ኤስ ኤፍ ኤን ኤ እና በኢትዮጵያ ስም የአበባ ማስቀመጥ መስርዓት አድርገን ነበር እና ልክ ነው ያልካቸው ነጥቦች በሙሉ በዛ ነበር ስንዘጋጅ የነበረው። በአጋጣሚ ግን በደረሰው ችግር የምንጠብቃቸው የነበሩ ከፍተኛ የመንግስት ባለስልጣናት ሊገኙ አልቻሉ እና ደብዳቤ ጽፈው አለመገኘታቸውን ጸውልን በዚህ ነው የመፈጫውን ስነ ስርዓት በአምባሳደር ፍጹም አረጋ ብቻ እያደረግን ቀደም ሲል እንደገለጽክልኝ እኔም ሰምቻለሁ ከአምባሳደሩ የተወሰኑ የፌዴሬሽኑ የቦርድ አባላት ማርቲን ሉተር ኪንግ መታሰቢያ ሐውልት አበባ ማስቀመጣችሁን ይህ አይነቱ ነገር ግን አቶ አብይ በፌዴሬሽኑ ቦርድ የጸደቀ ሀሳብ ነው ወይንስ የተወሰኑ የቦርድ አባላት ናቸው አንዳንድ ነገር ስለምሰማ ነው ይህን ጥያቄ የማነሳልህ። እና የማ ውሳኔ ነው ይሄ? ኤስኤፍኤንኤስ ደግሞ ከማርቲን ሉተር ኪንግ አበባ ማስቀመጥ ጋራ እንዴት ነው ያገናኛችሁት? ይሄ ውሳኔ የተደረገው አንደኛ እንግዲህ በየከተማዎቹ በምንሄድበት ጊዜ በከተማ ውስጥ ካሉ የኢትዮጵያ ኮሚኒቲና የኢትዮጵያ የሃይማኖት ወይም ሌሎች ተቋማት ጋር በመተባበር ነው ዝግጅቱን የምናደርገው። በዚህ አመት በአትላንታ የተዋቀረው የአዘጋጅ ኮሚቴ አባላት ይህንን ሀሳብ አምጥተው ለእኛ ለስራ አስኪያጅ ኮሚቴ አባላቶቹ ነገሩን። ያም ሁኔታው ጥሩ ስለሆነ እና ከዚህ በፊትም በሌሎች ከተሞች የአበባ መስቀመጥ ስነስርዓት ባይሆንም ሌሎች እንደዚህ በማዘጋጃ ቤት እና በአንዳንድ በከተማ ኦፊሶች እየሄደን የምናደርጋቸው ትውውቆች ስለነበሩ ይህንንም እንደ ጥሩ አጋጣሚ ተቀብለ ነው ቦታው ለእንደዚህ አይነት ስነስርዓት የሚደረገው ወይ ለአምባሳደሮች ለፕሬዚደንቶች እነዚሁም ከፍተኛ የመንግስት ተወካዮች ካልሆኑ በስተቀር እንደማይደረግ ነግረውን ግን አምባሳደሩ ስላሉ እና ዝግጅቱም እዚህ ከተማ ውስጥ ስለሚደረግ የሴንተሩ ኃላፊዎች የዛ የማዕከሉ የማርቲን ሉተር ኪንግ ማዕከል ኃላፊዎች ተስማምተውበት ለእናንተ በአበባ ስን ማስቀመጥ መስርአቱን እንፈቅድላቸዋለን ብለው የሰው ቁጥር አስመዝግበው ስማችንን በቅድሚያ ሰጥተን ከከተማውም ከቦርድ አባላትም የተውጣጡ ወደ ሀያ አምስት የሚጠጉ ሰዎች ብቻ ማስተናገድ እንደሚችሉ ተቆጥሮ ይህንን ሁሉ ኦሪየንቴሽን ከተሰጠን ማስተካከያ ምንራርማቸው ይህ ደግሞ የምንከተላቸው ህጎች በደንብ የሚገባ ተገልጾልን ነው። ወደዛ ሄድ ነው። ዋና ለመመለስ ይሄ ነገር የተዋቀረው በአዘጋጅ ኮሚቴ አባላቶች እና በፕራስኪያ ኮሚቴ አባላቶች መካከል በተደረገ ስምምነት ሰዎቹ የተመረጡት በዛ ስምምነት መሰረት ነው። ነው የምትለይ? ትክክል ነው አቶ አዲስ። አዲሱና እንግዳው ያደረጉት ውይይት አልተቋጨም። ከምሽቱ ሶስት ሰዓት በሚኖረን ክፍለ ጊዜ ይዘን እንመጣለን። በተጨማሪም ቀደም ሲል እንዳስተዋወቅ ነው ሰሞኑን በአትላንታ የሚደረገውን የኢትዮጵያውያንን ኳስ የተመለከተ ዘገባ ይኖረናል። ለዛሬ ግን የጋቢና ቪኤ ጉዟችን በዚሁ ተጠናቋል። አስተያየቶቻችሁን በፌስቡክ አት ቪኤ አማሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኤ ላይ አድርሱን። ፕሮግራሙን ያቀናበረልን ሞክቤል ያቤሮ ነው። አብሬያቸው ያመሸሁት ደግሞ ጽዮን ግርማ ነበርኩ ደህና ሲያደሩ መልካም ምሽት። በነገው ጉዞ እንገናኝ። me dio esa cantada fanoromote